የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ መስከረም 23 2017 ዓ ም ስርጭታችን ጀመረ። የአማራ ብሔራዊ ንቅናቄ ተወካይ እንዲሁም የህዝብ ተወካዮች ምክር ቤት አባል የሆኑት ዘመን ኃይሉ ከሶስት ቀናት እስር በኋላ ዛሬ መለቀቃቸው ተሰምቷል። ሳትላይ ደወሉልኝ። እኔ ቢሮ እያለሁ እዚህም ቤት መጠው ኖሯል። ደውለው ቢሮ ነኝ አልኩ። ቢሮ አምስት ሰዓት አካባቢ መጠው፣ ከዛ ነው ያዙ። ከዛ ወደ ክፍለ ከተማ መጣን። ትንሽ ቆይቼ ወደ ሙሉ አለም ሄድን። ከሙሉ አለም ነው ወደ ጥነኛ ፖሊስ አቶ ዘመነ ኃይሉን ነው ቀደም ብለን የሰማናቸው በባህር ዳር ከሶስት ቀናት እስር በኋላ ዛሬ ሲለቀቁ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አበይ ርዕስ ይቀርባል። በጋርዱላ ዞን ደራሼ ወረዳ ሰዎችን ያለ ፍርድ ቤት ትእዛዝ ማሰር ቀጥለዋል ሲሉ ነዋሪዎች ተናግረዋል። እነዚህና ሌሎች ጉዳዮችን በምሽቱ አካተናል። እንደምንላቸዋል እንደምናምሽታችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ብርሃን ኃይሉ ናት። የመሰናደው ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦ አማሪክ ላይ በቀጥታ ይደመጣሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ቆይ ጠብቃችኋለች። በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለረጅም ጊዜ የሀገሪቱ የደህንነት ኃላፊ ሆነው ያገለገሉትን ጀነራል አኮል ኩርኩክ ከስልጣናቸው ማንሳታቸውን የመንግስት መገናኛ ብዙሀን የሆነው የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን ዘግቧል። የደቡብ ሱዳን ነፃነቷን ካወጀችበት እንደ አውሮፓያን አቆጣጠር ከ2011 አንስቶ በብሔራዊ የደህንነት አገልግሎት ስር የሚገኘውን የሀገር ውስጥ ደህንነት ቢሮ የመሩት ጀነራል አኮልኩር ከስልጣናቸው መባረራቸው የተገለጸው የሽግግር መንግስቱ በሀገሪቱ ሊደረግ የታቀደው ምርጫ በድጋሚ መዘግየቱን ካሳወቀ ከሳምንታት በኋላ ነው። በምትካቸው የፕሬዝዳንት ኪር የቅርብ ሰው መሆናቸው የተገለጸው አኬክ ቶንግ አልዩ አዲስ የደህንነት ኃላፊ ሆነው ተሹመዋል። በዚህ ዙሪያ ሮይተርስ ከመንግስት ቃል አቀባይና ከፕሬዚዳንት ጽህፈት ቤት ቢሮ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የደህንነት ኃላፊው ከስልጣን መባረራቸው በመንግስት ከፍተኛ ባለስልጣናት እርከኖች ውስጥ ያለው የስልጣን ሽኩቻ ያሳያል ሲሉ ተንታኞች ተናግረዋል። የኬንያ ምክትል ፕሬዝዳንት ሪጋቲ ጋቹጓ ከስልጣን እንዲነሱ የተመሰረተባቸው የክስ ሂደት እንዲቋረጥ የሚጠይቅ አቤቱታ ሐሙስ ዕለት በናይሮቢ ለሚገኘው ከፍተኛ ፍርድ ቤት አስገብተዋል። የኬንያ ፕሬዝዳንት ዊሊያም ሩቶ አጋሮች ሐሙስ ዕለት ለፓርላማ ባቀረቡት ማመልከቻ ጋቻጓ በጎሳዎች መካከል ጥላቻ ቀስቅሰዋል፣ መንግስት ለማፍረስ ተንቀሳቅሰዋል እና ምንጭ የማይታወቅ ንብረት አካብተዋል በሚል ከስልጣን እንዲነሱ ጠይቀዋል። ጋቻጓ በበኩላቸው ከፖለቲካው መገለላቸውን ገልጸው የሩቶ አጋሮች በአመቱ መጀመሪያ ከተካሄዱ ጸረ መንግስት ተቃውሞች ጀርባ እሳቸው እንዳሉ ተደርጎ የቀረበባቸውን ክስ አስተባብለዋል። ጉቻጓ የቀረበባቸው ክስ የኬንያ ሕዝብ እንደ አውሮፓውያን አቆጣጠር በነሐሴ ሁለት ሺ ሀያ ሁለት ዓመተ ምህረት በተካሄደው ምርጫ ያሳየውን ሉዓላዊ ፍላጎት ለማክሸፍ የተቀነባበረ የፖለቲካ ደቦ ነው ማለታቸው ለፍርድ ቤት ያስገቡትና ሮይተርስ የተመለ ከተው ማመልከቻ ያሳያል። ከአንድ ቀን በፊት በዴንማርክ ዋና ከተማ ኮፐንሀገን በሚገኘው የእስራኤል ኤምባሲ አካባቢ ከደረሱት ሁለት ፍንዳታዎች ጋር በተያያዘ ሁለት ስዊድናዊ ታዳጊዎች መታሰራቸውን አሶሴትድ ፕሬስ አስታውቋል። ድርጊቱ ከሽብር ጥቃት ጋር ይያያዝ ወይም አይያያዝ እንደሆን ምርመራ እየተደረገ መሆኑንም አቃቤ ሕጎች ተናግረዋል። በርካታ የውጭ ዲፕሎማቶች በሚገኙበት አካባቢ ረቡዕ ጠዋት በደረሰው ፍንዳታ የተጎዳ ሰው ባይኖርም ፍንዳታውን ተከትሎ በአቅራቢያው የሚገኘው የአይሁድ ትምህርት ቤት ዛሬ ዝግ ሆኗል። በፍርድ ቤት ትዕዛዝ ማንነታቸው እንዳይገለጽ የተደረገው ሁለቱ ተጠርጣሪዎች ለ27 ቀናት በእስር እንዲቆዩ የታዘዘ ሲሆን ሕገወጥ የጦር መሳሪያና አምስት የእጅ ቦምቦችን በመያዝ የመጀመሪያ ክስ ቀርቦባቸዋል። ተጠርጣሪዎቹ ሁለቱን ቦምቦች ኤምባሲው አጠገብ በሚገኝ መኖሪያ ቤት ላይ ከወረወሩ በኋላ መፈንዳታቸውን አቃቤ ሕጉ ሶረን ሀርቦ ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሄሊን አውሎ ንፋስ ጉዳት የደረሰባቸውን አካባቢዎች ለመጎብኘት ዛሬ ሐሙስ ወደ ፍሎሪዳና ጆርጂያ ግዛቶች ያቀናሉ። በአደጋው ምላሽ ጥረቶች ላይ ከተሳተፉ የመጀመሪያ እርዳታሰጪዎችና የአካባቢው ባለስልጣናት ጋርም ይገናኛሉ። ረቡ ዕለት ባይደን በሰሜንና ደቡብ ካሮላይና ግዛቶችን የጎበኙ ሲሆን ሄሊን በሰሜን ካሮላይና ያደረሰውን ጉዳት በሄሊኮፕተር ተዘዋውረው ተመልክተው አውሎ ንፋሱ ያደረሰውን ጉዳት ለመጠገንና የተጎዱ ማህበረሰቦችን መልሶ ለማቋቋም በቢሊዮኖች በቢሊዮኖች የሚቆጠር ዶላር ይጠይቃል ብለዋል። ምክትል ፕሬዚዳንት ካማላ ሀሪስም ረቡዕ ዕለት ጆርጂያ ግዛት በተመሳሳይ ሁኔታ ጉብኝት ያደረጉ ሲሆን በቀይ መስቀል ማዕከል ተገኝተው ሄሊን አውሎ ንፋስ ጉዳት ካደረሰ በኋላ አካባቢው ስላለበት ሁኔታ ገለጻ ተደርጎላቸዋል። ባይደን ሄሊን አውሎ ንፋስ ጉዳት ባደረሰባቸው አካባቢዎች የሚሰጠውን ድጋፍ ለማገዝ አንድ ሺህ ወታደሮች እንዲሰማሩ ትዕዛዝ አስተላልፈዋል። በመጨረሻም ሩሲያ አርብ በምታካሄደው የቀጠናው ስብሰባ በታሊባን ከሚተዳደረው አፍጋኒስታን ጋር በፖለቲካ፣ በኢኮኖሚ፣ በጸረ ሽብርተኝነትና ሕገወጥ የእጽ ዝውውሮች ዙሪያ መስራት በሚቻልበት ሁኔታና ሌሎች ጉዳዮች ዙሪያ ውይይት እንደሚካሄድ ተገልጿል። ሩሲያ የሞስኮ ቅርጽ በሚል መጠሪያ በአፍጋኒስታን ዙሪያ ለስድስተኛ ዙር በምታካሂደው በዚህ ጉባኤ ላይ የታሊባን የውጭ ጉዳይ ሚኒስትር አሚር ካሃን ሙጣቂ እንግዳ ሆነው እንደሚገኙ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ አስታውቀዋል። በስብሰባው ላይ የቻይና፣ ህንድ፣ ኢራን፣ ካዛኪስታን ኪርጊስታን፣ ፓኪስታን፣ ታጃኪስታን፣ ቱክሬሜኒስታን እና ኡዝቤኪስታን የተውጣጡ ተወካዮች እንደሚገኙ ዛክሮቫ ረቡዕ ዕለት በሩሲያ መዲና ለጋዜጠኞች በሰጡት መግለጫ አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ። ስመኝሸ ቆየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ሲስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ሐሙስ መስከረም 23 2017 ዓም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአቀናባሪያችን ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዋና አዘጋጃችን ደግሞ አሉላ ከበደ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳትካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተሰራጨ ይገኛል። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ባለፈው ሰኞ ባህር ዳር ከተማ ውስጥ ለስር ተዳርገው እንደነበረ ጠቀሱት የተቃዋሚው የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዘመነ ኃይሉ ዛሬ መስከረም 23 ቀን 2017 ዓ ም መፈታታቸውን ተናግረዋል። አቶ ዘመነ በከተማው ከሚገኙ ፖሊስ ጣቢያዎች በአንዱ ከአርባ ሰዎች ጋር ታስረው መቆየታቸውን ገልጸው ከእነዚህም ውስጥ አብዛኞቹ አሁንም በፖሊስ ቁጥጥር ስር መሆናቸውን አመልክተዋል። በተመሳሳይ የአማራ ክልል ምክር ቤት የገዢው ፓርቲ አባል የሆኑት አቶ መልካሙ ተሾመ ባለፈው ማክሰኞ በቁጥጥር ስር ውለው ዛሬ መለቀቃቸውን አቶ ዘመን አክለው ገልጸዋል። በሌላ በኩል በአማራ ብዙኃን መገናኛ ድርጅት በጋዜጠኝነት የሚያገለግሉት አቶ የሺህ ሀሳብ አበራ ሰኞ መስከረም ሀያ ቀን ሁለት ሺ አስራ ሰባት አመተ ምህረት በባህር ዳር ከተማ መታሰሩን እና ከሌሎች እስረኞች ጋር ወዳልታወቀ ቦታ መወሰዱን የቤተሰብ አባላት ተናግረዋል። እነዚህን ጉዳዮች ጠቃለለውን ዘገባ እንግዲህ ወልዴ እንደሚከተለው ያሰማናል። በአማራ ክልል ርዕሰ መዲና ባህር ዳር ከሚገኘው ቢሮቸው ማክሰኞ ከረፋዱ አምስት ሰዓት ላይ እንደተወሰዱ የሚናገሩት የአማራ ብሔራዊ ንቅናቄ አብንን በመወከል የብሔራዊ ሸንጎ አባል የሆኑት አቶ ዘመነ ኃይሉ ሰሞኑን ያጋጥማቸውን ሁኔታ እንደሚከተለው ያብራራሉ። ሰኞ ዕለት መጥተው አዋርጠውኝ ነበረ በሀያ ማለት ነው። ከቀበሌ መጥተው በአጋጣሚ ቤት ነበር፣ ስራ አልገባሁም ነበር እኔም መሆኔን ማረጋገጥ የመታወቂያ እንትኖ ዝርዝሩን ስም እስከናያት ምናምን እሱን አረጋግጠው ነው የሄዱ በዋሬንጅ ማረገው ነበር። እዛ የቢሮ ስራዎች እነሱን ገብቼ እየሰራው አራት ሰዓት ላይ ደወሉልኝ። እኔ እዛ ቢሮ እያለው እዚህም ቤት መጠው ኑሯል። ደውለው ቢሮ ነኝ አልኩኝ። ቢሮ አምስት ሰዓት አካባቢ መጠው ከዛ ነው ያዙ። ከቢሮ ከዛ ወደ ክፍለ ከተማ መጣን። ትንሽ ቆይቼ ወደ ሙሉ አለም ሄድ ከሙሉ አለም ነው ወደ ዘጠነኛ ፖሊስ ጣቢያ ሄድ ነው። ማክሰኞ በሀያ አንድ ገብተን አሁን ዛሬ ሀያ ሶስት ማለት ሀያ ቀን ከእርሳቸው ጋር የአማራ ክልል ምክር ቤት የገዢ ፓርቲ አባል የሆኑት አቶ መልካሙ ተሾመ ባለፈው ማክሰኞ መስከረም ሀያ አንድ ቀን ሁለት ሺ አስራ ሰባት ዓመት ምህረት በቁጥጥር ስር ውለው ዛሬ መፈታታቸውንም አቶ ዘመነ ተናግረዋል። እርሳቸው ታስረው በቆዩበት ፖሊስ ጣቢያ ወደ አርባ የሚሆኑ ሰዎች ታስረው እንደነበርና ስድስቱ ትናንትናና ዛሬ መለቀቃቸውን ያስረዱት አቶ ዘመነ የእስራቸውን መንስ አስመልክቶ ለቀረበላቸው ጥያቄ ተከታዩም ብለዋል ለኢንተርቪው ነው ብለው ነበር። የተጠይቅነው ነገር የለም። ምንም ነገር እንትን የለም። ዛሬ መጣሁ ያው እኔ ብቻ ሳይሆን ሌሎችም አሉ። መልካሙ ተሾመ የሚባል ክልል ምክር ቤት አባል የሆነ ሌላም አንድ ኮማንደር ነው ስሙን አላቀው ነበሩ። እነሱ ወደው ዛሬ ተለቀ። ትናንትና የነበር ነው አርባ ነበርና ና ዛሬም ት ወደ ማረሚያ ቤት ግማሽ የተወሰኑ ሄደዋል። አሁን የተፈታ ነው ብቻ ነው እንትን የቀረም የነበረው ና ሄደዋል ወደዛ። ሶስት ሶስት ሰው ዛሬ ትናንት፣ ሶስት ሰው እንደዚህ እየታየ ይፈታል። እየተፈቱ ያሉ አሉ፣ በሂደት ላይ ሚያሉ አሉ። እና ከነዚህ ከታዋቂ ሰዎች አንድ የሻሳብ አበራ የሚባል ጋዜጠኛ ልጅ አለ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮና የመከላከያ ሰራዊት ባለፈው ማክሰኞ በጋራ በሰጡት መግለጫ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎችና ከእነርሱ ጋር ግንኙነት አላቸው በተባሉ አካላት ላይ ከወትሮው በተለየ መልኩ የተጠናከረ እርምጃ መውሰድ መጀመሩን አስታውቀዋል። እርምጃው ያስፈለገው እስካሁን ድረስ መለስተኛ ወታደራዊ ኦፕሬሽን በመውሰድ ችግሩን በሰላም ለመፍታት የተደረገው ጥረት ውጤት ባለማምጣቱ ነው ብለዋል። የአሜሪካ ድምፅ የሁለቱ የምክር ቤት አባላት እስር ሰሞኑን በመንግስት ይፋ ከተደረገው የመንግስት እርምጃ ጋር የተገናኘ መሆኑን አላረጋገጠም። በሌላ በኩል በአማራ ሚዲያ ኮርፖሬሽን በጋዜጠኝነት ሙያ በማገልገል ላይ የነበረው አቶ የሺህ ሀሳብ አብራ ባለፈው ሰኞ ከጠዋቱ ሦስት ሰዓት አካባቢ በመንግስት የጸጥታ ኃይሎች ከቢሮው መወሰዱን ለደህንነታቸው በመስጋት ስማቸውን ይፋ እንዳይደረግ የጠየቁ እና የቅርብ ቤተሰብ አባል መሆናቸውን ያመለከቱ ግለሰብ ለአሜሪካ ድምፅ ተናግረዋል። የተያዘው ሰኞ ዕለት ነው። ሰኞ ዕለት ጠዋት ሶስት ሰዓት አካባቢ ነው ያዙት። ይህ ሀሳብ በባህሪ ጠዋት ቀደም ብሎ ነው ቢሮ የሚገባውና ጠዋት ቢሮ ገብቶ ስራ ላይ እያለ የሆነ ሰው መጥቶ ትፈልጋለ ብለው ከቢሮ አስወጡት ከግቢዎች የሆነ ፓትሮል መኪና ይጠብቀው ነበር። በመኪና አድርገው ይዘውት ወደ ሙሉ ዓለም አዳራሽ ነው የወሰዱት። ከዛ ቀን ሙሉ ሙሉ ዓለም አዳራሽ ነው ታስረዋለው። ማታ አስራ አንድ ሰዓት አካባቢ በግምት ወደ ዘጠነኛ ፖሊስ ጣቢያ ባህር ዳር ዘጠነኛ ፖሊስ ጣቢያ ላይ ያው እስከ ዛሬ ድረስ እንግዲህ እስከ ዛሬ ምሳ ሰዓት ድረስ እዛ ዘጠነኛ ፖሊስ ጣቢያ ለከሰኞ ዕለት እስካሁን ማለት ነው አራተኛ ቀኑ ነው። አሁን ፓረሲ ምሳሳት ስለሆነ አሁን ከትንሽ ደቂቃዎች በፊት በአውቶቡስ አድርገው ወደ ቤት እንደሚወስዷቸው አናውቅም። ሌሎችም ታሳሪዎች አብረዋል። ይዘው ትሄዱ ጋዜጠኛውን በእስር ቤት እንደጠየቁትና የታሰረበትን ምክንያት እንዳላወቀ እንደነገራቸውም እኚሁ የቤተሰብ አባል አስረድተዋል። ዛሬ ምሳሳት ላይ ከሌሎች እስረኞች ጋራ እሳቸው ወዳላወቁት ቦታ ተወስዷል ሲሉም አስረድተዋል። በቃ ተያዘ። ይህ እስካሁን ድረስ እስካሁን የጠየቀውም አካል የለ። ዛሴቻ እንግዲህ በመኪና ወደ ሌላ ቦታ ካላወቅነው ቦታ ይዘርሴጡ የሻሳብ ው አብዛኛው ሰው ያውቀዋል ሀሳብ አመንጭ፣ ሀሳብ አፍላቂ፣ እውነትን የሚናገር ስለሆነ ካልሆነ በስተቀር አሁን ባለ ሁኔታ በተለይ ምክንያቱም ባላወቅነው ሁኔታ ያው በተለይ ባለቤቱ፣ ልጆቹ ትልቅ ችግርና ጭንቅ ውስጥ ነው ያሉት። እኛም ቤተሰቦቹ የት እንዳለኳ ያላወቅንበት ሁኔታ ስላለ በጣም ችግር ውስጥ ነው ያለ ነው። ስለ ጋዜጠኛው እስር ተጨማሪ መረጃ ለማግኘት የአማራ ሚዲያ ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ መሰረት አስማረን የእጅ ስልካቸው ላይ ደውለን ለማነጋገር ያደረግነው ሙከራ ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። በተመሳሳይ ለፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም ለክልሉ የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ አቶ መንገሻ ፈንታው የእጅ ስልኮቻቸው ላይ ደውለን ስልኮቻቸው ባለመነሳታቸው ምላሻቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ እንደሚገኝ ገልጸዋል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኮሚሽኑ በአማራ ክልል የዘፈቀደ እስር የተፈጸመ ነው በሚል የደረሱትን ጥቆማዎችና መረጃዎች በማጣራት ላይ ይገኛል ሲሉ ትናንት ለአሜሪካ ድምፅ መግለጻቸው ይታወሳል። ከፋኖ ታጣቂዎች በኩል አስተያየት ለማግኘት የአሜሪካ ድምፅ ሙከራ በማድረግ ላይ ነው። ሙከራችን ለተሳካ እናቀርባለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የቀጥታ ስርጭታችን ነው የሰማችሁት። የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔ መጽሔት ይቀጥላል። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ይወስድናል። በደቡብ ኢትዮጵያ ክልል ጋርዶላ ዞን ደራሼ ወረዳ በአንድ ሳምንት ውስጥ ዘጠኝ ሰዎች ታስረዋል ሲሉ ነዋሪዎችና ቤተሰቦቻቸው ዛሬ መስከረም 23 ቀን 2017 ዓ ም ለአሜሪካ ድምፅ ተናግረዋል። ከዞኑ የተሰወሩና የት እንዳሉ የማይታወቁ 55 ሰዎች አሉም ሲሉ ተናግረዋል። የደራሼ ወረዳ አስተዳዳሪ አቶ ኪስሙ ኪታምቦ በወንጀል የተጠረጠሩ ቁጥራቸው በዛ ያለ ሰዎች በአካባቢው አለ ባሉት ወታደራዊ እዝ ኮማንድ ፖስት መታሰራቸውን አምነዋል። ተጠርጣሪዎች ፍርድ ቤት ያልቀረቡት ጊዜው የሀገሪቱ ፍርድ ቤቶች የረፍት ጊዜ በመሆኑና የተጠርጣሪዎች ቁጥር በመብዛቱም እንደሆነ አስተዳዳሪው ጠቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ አልከዋል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ድራሼ ወረዳም በዚህ ሳምንት ብቻ ዘጠኝ ሰዎች ያለ ፍርድ ቤት ትእዛዝ ታስረዋል ሲሉም በደህንነት ስጋት ስማቸው እንዲገለጽ አልፈለጉ የግዶሌ ከተማ ነዋሪ የሆኑት የመንግስት ሰራተኛ ተናግሯል። በየሳምንቱ እንግዲህ አራትም አምስትም ሰዎች ይታሰራሉ። በዚህ ሳምንት ግን ዘጠኝ ሰዎች ታስረዋል። ምንም የፍርድ ቤት መጥሪያ በሌለበት ኮማንድ ፖስት ነው፣ አስቸኳይ ጊዜ አዋጅ ነው እየተባለ ሰው ዝም ብሎ በአፈነ እየታሰረ ያለው ከፍተኛ የሰብአዊ መብት ውሰት እንዳለ ነው አካባቢው ላይ ያለው በተለይ ስውር እስር ቤት ያሉት ለምሳሌ አህል ለአብነት ግዶሌ አካባቢ የታሰሩት ስውር እስር ቤት ውስጥ ያሉት በምግብ ማቅረቢያ ውስጥ በወረቀት ደብዳቤ እየጻፉ ሻወር እየወሰድ መደለም ጠዋት አስራ ሁለት ሰዓት ነው ሽንት ቤት የምንወሰደው ከዛም ቀን ሙሉ ይዘጋብናል፣ ለጤና ችግር ልንጋለጥ እንችላለን፣ የሚል ጋት ጀምር ጽፈዋል። ለቤተሰብ ማለት ነው ደብዳቤ ባለፈው አንድ ወር ውስጥ ብቻ የታሰሩት ሰዎች ቁጥር ከስልሳ በላይ ደርሷል ስሉም አስተያየት ሰጪው ተናግሯል። የታሰሩትም በአርባ ምንጭ ከተማ፣ በኮንሶ ዞን፣ በግዶሌ ፖሊስ ጣቢያዎች እንደሆነ ተናግረው ከነሱ በተጨማሪም ከዞኑ የተሰ ወሩና የት እንዳሉ የማይታወቁ 55 ሰዎች አሉ ሲሉም ተናግሯል። ስማቸው በወንጀል ተጠርጥረው ከሚፈለጉ ሰዎች የስም ዝርዝር ውስጥ እንዳለ ሰምተዋል ያሏቸው 37 የመንግሥት ሠራተኞችም ላለመታሰር ሲሉም ከቤታቸውና ከስራቸው ርቀው ሄደዋል ስሉም አስረድተዋል በአርባ ምንጭ ሰላሳ አምስት በኮንሶ አስራ አንድ በጊዶለ ስምንት ሲሆኑ በአጠቃላይ እነዚህ ሀምሳ ሶስት ሰዎች በመደበኛ እስር ቤቶች ያሉ እስረኞች ናቸው ከመደበኛ ፖሊስ ጣቢያ ውጭ በጊዶለ ብቻ ራሸ ወረዳ ምክር ቤት አፈ ጉባኤ ቢሮ ውስጥ ወደ ዘጠኝ ሰዎች ታስረዋል ከዛ ውጭ ሀምሳ አምስት ሰዎች የት እንደታሰሩ አይታወቅም ባሌ ከተያዘ አንድ ወር ቢሆንም እስካሁን የት እንዳለ ማወቅ አልቻልኩም ያሉት ደግሞ ስመኝ ግርማ የተባሉም የሆልተ ቀበሌ ነዋሪ ናቸው። ምንም አዲስ ነገር በቃ ምንም ፍንጭ በሌለበት እያመላለሱን እያመላለሱ ከአንዶች መንገድ ላይ ነኛለሁ በዚህ ጋር እናለቅሳለን አበኪያ በዚህ ጋር ሞቷን ይላሉ። እሺ ምኑን አይቼ እኔ ላልቅስ ነው? ይወጣልኝ በዚህ ጋር እንደዚህ ተጎድቶን እዛ ነው ይላሉ። ሲሄድ እዛ የለም በቃ ትናንትና ማታ ራሱ ያረስኩት በል በቃ በየሀገሩ ሲዞር በየእስር ቤቱ በየሀኪም ቤቱ በቃ ጤና ጣቢያ ሆስፒታል በቃ ብልብል ብልብል ምንም ምንም ምንም አገኝ አልቻልኩ። ዮሀንስ ታገላ የተባለ ወንድም እንደማይገድማቸው በመንግስት የጸጥታ ኃይል ተይዞ የት እንዳለ እንደማይታወቅ ገለጹት ውስጥ ደግሞ ታንመው ታገል የተባለ የወረዳው ነዋሪ ናቸው። የታስረበት ቦታ ፈልገንም አላገኘንም። የምል በረግ በየት ኑሮ አይኑራና የት እንዳለ ምናቅ ፈላለቀ በቃ አለበ ሁሉ መንግስት አቃላስክርን ጠይቀናል። አሁን ለማሳየትም ፍቃደኛ አይደሉም፣ ለመናገርም ፍቃደኛ አይደሉም። ምን ነበር ወንድምህ ስራው? ምንም ነገር የቀበሌ አስተዳደር ነበር። ከዛም የማዘጋጃ ቤት ራሱ ነበረ። ያው ከችግር በኋላ ደግሞ ችግሮች ከተፈጠሩ በኋላ የወረዳ ጥዛ ላፊ ነበር፣ ዘን የዞኑም ጥዛ ላፊ ሆነ። ምንም የምናውቀው አንዳች ነገር የለም። እንደውም በቤቱ ኑር አይኖር እንደውም እንደው ቤተሰብ እኮ እናደግሳለን ያለው ነው። ግን ትንሽ ያለውን ሁኔታ አፈርተው እንጂ ለማልቀስ ነው እንደውም ዝግጅት ነበር፣ ዝግጅት ያደርገዋል። ታሳሪዎቹ ያሉበት ስለማይታወቅ ስለ ደህንነታቸው ለመጠየቅ በተለይም አስፈላጊውን ነገር በመያዝ ለመጠየቅ አልቻልም ስሉም ገልጿል። እስሩ የተፈጽመ ያለ ከህግ አግባብ ውጭ ነው በማለት የተናገሩት ደግሞ በደህንነት ስጋት ምክንያት ስማቸውና ማንነታቸው እንዲገለጽ አልፈለጉ ነዋሪ ናቸው። ሰራ ማን ነው ወንጀለኛ ተብሎ እየተጣራ አይደለም። ስለዚህ ሰው የምታስርበት ከሆነ ቢያንስ ፖሊስ ጣቢያ ወይም ሆነ በህግ ተገሶ ተገሶ ባለበት ቦታ ደግሞ ማረሚያ ነው መግባት ማለበት። ግን የታስራለው ሰው ዝም ብሎ ወይም ወደ ማይከትበት በር ማይከተው ሄዶ በአግባብ ጠይቆ ማህበረሰብ አካባቢ የመንግስት ቤት ውስጥ የድራሼ ወረዳ አስተዳዳሪ አቶ ኪስሞ ኪታምቦም በወንጀል የተጠረጠሩ ቁጥራቸው በዛ ያሉ ሰዎች በአካባቢው አለ ባሉት ወታደራዊ እዝ ወይም ኮማንድ ፖስት መታሰራቸውን አረጋግጧል። በቃ ይሄ አመለካከት ማንነት የተለያየ ነገር ሳይኖር እንደ ዜጋ በወንጀል ከተጠረጠር ከአንተ ትልቅ ትንሽ አይ ከተጠረጠረ ሁሉም ሰው ሕጉ በሚፈቅደው የሀገሪቷ ሕግ በሚፈቅደው መሰረት ቁጥጥር ስር ይውላል። ስለዚህ ሕግና አዎ ሕግና ሕግ በሚፈቅደው ብቻ ስለምዳኝ ዜጎች በዛ መልክ ነው ትሪት ይደረጋሉ ብለን የምናስበው እኛም በወረዳው ሰዎች የታሰሩት ከመዋቅራዊ አደረጃጀት ጥያቄ ጋር በተያያዘም በአካባቢው ከዘለቀው ግጭት ጋር በተያያዘ ሲሆን በተለይም ባለፈው ነሐሴ ወር በአካባቢውና በሰገን ዙሪያ ወረዳም ሰገን ከተማ በታጣቂዎች በተፈጸመው ጥቃት ለአስራ አራት ሰዎችና ለንብረት ውድመት ምክንያት ከሆነ ውከት ጋር አያይዘዋል። በመንግስት የጸጥታ ኃይሎች ተይዘው የት እንዳሉ አይታወቁም፣ ስለተባሉትም ሀምሳ አምስት ሰዎች የተጠየቁት አስተዳዳሪው የሚከተለውን ብሏል። አካባቢው ላይ ችግሮች፣ ግጭቶች ተፈራርቀው ነበር። ከዛ ጋር ተያይዘው አሁን ተጠርጣሪዎችን የሚፈለጉ ለምሳሌ ወንጀል የሚጠረጠሩና የሚፈለጉ ሰዎች ቁጥጥር ስር መዋል አለባቸው። ያ ደግሞ ከአካባቢውም አቅማችን በላይ በመሆኑ ኮማንደር ፖስት ነው ትር ነው አሁን መለት እየተደረገ ያለው ማለት ነው። ስለዚህ በዚህ መሰረት የሚጠረጠሩ ሰዎች እየተያዙ ነው። እንደገና ደግሞ እንደ ግዛታቸው እንደ ተጠርጣሪው ግዛት ኬዞቹ መቀራረብ መቀራረብ በቡድንም ይሁን በትናጠል ሰዎች ሪኮማንድ ፖስቱ በሚፈልጋቸው ቦታዎች ያደረጋል። ይሄን ነው ኢንፎርሜሽን ጥቅል ሌል የሚችለው ለምስ የወንጀሎ አይነት ይወስዳል የተጠረጠረበት ማለት ነው። ተጠርጣሪዎች ፍርድ ቤት ያልቀረቡትም ጊዜው የአገሪቱ ፍርድ ቤቶች የእረፍት ጊዜ በመሆኑና የተጠርጣሪዎች ቁጥር በመብዛቱ ነው ሲሉም አስተዳዳሪው ጠቅሷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴው ስም ለቀደመው ዘገባ በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የውጭ ምንዛሬ በገበያ ዋጋ እንዲወሰን የሚያደርገው የኢኮኖሚ ማሻሻያ በአይኤምኤፍ አስገዳጅነት የተተገበረ ሳይሆን መንግስት የኢኮኖሚ ችግሮችን ለመፍታት የተገበረው ነው ሲሉ የገንዘብ ሚኒስትር ዴኤታ ዶክተር እዮብ ተካልኝ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። የኢትዮጵያ መንግስት የተለያዩ ድጋማዎችን በማድረግና የደሞዝ ማሻሻያ በማድረግ ማሻሻውን ተከትሎ ያለውን የኑሮ ውድነት ለማረጋጋት እየሰራም ነው ብለዋል። የኑሮ ውድነቱን ለማረጋጋት የሚውል ከ200 ቢሊዮን ብር በላይ ተጨማሪ በጀትም ለማጽደቅ የፓርላማውን ስራ መጀመር በመጠባበቅ ላይ መሆናቸውን ተናግረዋል። አስማማው አየነው ነው ከእሳቸው ጋር ቆይታ ያደረገው። በመቀጠል ይቀርባል። የኢትዮጵያ የገንዘብ ሚኒስትር ዴታው ዶክተር ዮብ ተካልኝ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የውጭ ምንዛሬ ተመን በገበያ እንዲወሰን ያደረገውን የኢኮኖሚ ማሻሻያ ተግባራዊ መደረጉን ተከትሎ ባለፉት ሁለት ወራት በአገሪቱ ያለው የኢኮኖሚያዊ ሁኔታና ከዓለም አቀፍ ተቋማት ጋር የሚደረጉ ድርድሮችን በተመለከተ ምላሽ ሰጥተዋል። የብርን የመግዛት አቅም ያዳክመው የፖሊሲ ማሻሻያ መንግስት የተገበረው በአይኤምኤፍ አስገዳጅነት ስለመሆኑ ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል። ይሄ የፖሊሲ አጀንዳ የታሰበበት ለረጅም ጊዜ ሲሰራበት የቆየ በመንግስት ኦን የተደረገ አጀንዳ መሆኑን አን ጠበቅ አድርጌ ላነሳል ይፈልጋለሁ። ከአይኤምኤፍ ጋር ያላግባባን ጉዳይ ምንድን ነው? መቼና እንዴት ይሆናል? የትኛው ፖሊሲ ቀርበሉ የሚለ ነው። የዛሬ አምስት ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ሲያነሱ ነበር። የአይኤምኤፍ ሰዎች ግን አይደለም እኛ የምንሰራ ቤት ስራለን። በአቅርቦት ረገድ ብዙ ስራ ይቀርናል። እሱን እንስራ፣ ግብርናው ሪስፖንድ ያርግ እንዳልኩ በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይኤምኤፍ ፕሮግራም ጀምሮ አቋርጠዋል። እኛ ግን ከአይኤምኤፍ ጋር ውይይት ስናደርግም ይህንን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም፣ ፕሮግራም የለንም። ኢንፋክት ውይይትም አልነበረንም። በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁመዋል። ይሄ ግን መንግስት ኦን ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመና ያስቀምና ስለነበረች በዚህ ምክንያት ነው የተሰራው። አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ ሰላሳ ዓመት ነበር፣ ግን ቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደጋ ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑን ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋል። ደግሞ እነዚህ የተተገበሩ ነው አስማማው። ለምሳሌ አንዱ የሴፍቲኔት ነው። ሴፍቲኔት የመስከረም ላይ የዌጅ አጀስትመንት ለተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደመወዝ ማሻሻያ ኦረዲ፣ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ በሚቀጥሉት ሳምንታት ተግባራዊ የሚሆን ነው የሚሆነው። ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ይጨምራል፣ ወደ መቶ ፐርሰንት ይጨምራል። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ መሆኖ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው እና በጣም በጣም ከፍተኛ ነው። የሌሎቹ ድጎማዎች አልከው። ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? ዚህ ተደርገው እኮ መንግስት ኢንተርቬንስ ያደረገ ነው። ኑሮ ውድነቱን ለማረጋጋት የሚሆን ከሁለት መቶ ቢሊዮን ብር በላይ ተጨማሪ በጀትም ለማስጸደቅ የተወካዮች ምክር ቤት ስራ መጀመርን በመጠባበቅ ላይ ነን ሲሉም ዶክተር ዩብ ተናግረዋል። ከአበዳሪ ሀገራት ጋር ሀገሪቱ ያለባትን ዕዳ የማሸጋሸግ ድርድሮች እንደቀጠሉ ናቸው ያሉት የገንዘብ ሚኒስትር ዴታው የብር መግዛት አቅም በመዳከሙ የሚኖሩ ጭማሪዎችን ለመቋቋም የሚያስችል ዝግጅትም አድርገናል ብለዋል። አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬዲተርስ ኮሚቴ ይሄ ፕሮግራም በአይ ኤም ኤፍ ሲጸድቅ ኦልሬዲ ብድሩን ለማሸጋሸግ ተስማምተው የፋይናንሲንግ አሹራንስ ሰጥተዋል። አሁን ኦክቶበር አጋባዝ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር እዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ማክሮ ኢኮኖሚ አገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት ዓመታት ውስጥ እንዲሁም የኢትዮጵያ እዳ ጫና እየቀነሰ ይመጣል። ግን በምንከፍለው እዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ባላንስ የሆነ ነው ለማለት ነው። ባለፈው ሳምንት ዓለም አቀፉ የገንዘብ ተቋም አይኤምኤፍ ያወጣውን መግለጫ አስመልክቶ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች ነዳጅ በአዲሱ የምንዛሬ ተመን ዋጋ ተገዝቶ ወደ አገር ውስጥ ሲገባ የዋጋ ንረቱ እንደሚያባብስ ያነሱትን ሀሳብ በተመለከተ የጠየቅናቸው ዶክተር እዮብ መንግስት ባለፉት ሁለት ወራት ብቻ ለነዳጅ 23 ቢሊዮን ብር መደጎሙን ገልጸው በቀጣይ ግን ሁኔታዎች እየታዩ በነዳጅ ዋጋ ላይ ማሻሻዮች ይደረጋሉ ሲሉ ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማዊ የነውን ለቀደመው ዘገባ አመሰግናለሁ። ካለፈው ዓመት ጥር ወር አንስቶ በኢትዮጵያ ከአንድ ሺህ በላይ ሰዎች በወባ ወረርሽኝ ሳቢያ ለህልፈት መዳረጋቸውንና ሌሎች ቁጥራቸው ስድስት ሚሊዮን የሚደርሱ በወረርሽኙ መጠቃታቸውን የመንግስታቱ ድርጅት የእርዳታ ማስተባበሪያ ቢሮ ዩኤን ኦቻ አስታወቀ። ድርጅቱ ከትናንት በስቲያ ባወጣው ጋዜጣ መግለጫ የተባለው አሐዝ ካለፈው ዓመት ጋር ሲነጻጸር የበሽታው ስርጭት መጨመሩን ማሳየቱን አመላክቷል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ያሰናደው ዘገባ እንደሚከተለው ይደምጣል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤን ኦቻ ከትላንት በስቲያ መስከረም 21 2017 ባወጣው ሪፖርት ካለፈው ዓመት ጥር ወር እስካለንበት የመስከረም ወር ድረስ በነበሩት የዘጠኝ ወራት ዕድሜ በኢትዮጵያ በወባ ወረርሽኝ ሳቢያ ለህልፈት የተዳረገው ሰው ቁጥር 1023 መድረሱንና ከ59 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋር ሲነጻጸር ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ስለ ጉዳዩ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር መሳይ ኃይሉ በበኩላቸው በአንዳንድ ተቋማት የሚወጡ ሪፖርቶች የበሽታው ተጠርጣሪዎችንም ስለሚያካትቱ መጠናቸው ከፍ እንደሚል ገልጸው የወባ በሽታ ስርጭቱ ግን እንዳለ ነው ብለዋል። ካለው ከበሽታ ስርጭት አንጻር እኛ በሳምንቱ ስንገመግም ሁለት መቶ ሺህ ሰው ይታመማል ግን በከፍተኛ ደረጃ የሞት መጠኑ ዝቅተኛ ነው ያለው በተለያየ ምክንያት የወባ ህመሙ የበረተባቸው የጤና አገልግሎቱን ሕክምናን እያገኙ የሚጎዱ ሰዎች ሊኖሩ ይችላሉ። ግን ከምንጊዜውም በተሻለ ሁኔታ የሞት መጠን የቀነሰበት እና ይህም የሆነበት አንደኛ ምንድን ነው ቶሎ ሕክምና እንዲያገኝ አገልግሎቱ ተደራሽ እንደሆን ተደርጎ የተሰራ ነው ያለው እና አጠቃላይ ካለው ከዚህ ቁጥር አንጻር ስነጻጸር በፊት ከሁለት መቶ ሺህ በላይ እንኳን በሳምንት ሲመዘግ ባለፉት ሶስት ዓመታት በሀገሪቱ የነበረው የወባ በሽታ የስርጭት መጠን ከፍተኛ እንደነበር የጠቀሱት ዶክተር መሳይ ኃይሉ የወረርሽኙን ስርጭት ለመቀነስ በጤና ሚኒስቴር ስር በሚገኙ ተቋማትና በክልሎች ትብብር ብርቱ ጥረት መደረጉን ተናግረዋል። ሰባ በመቶ የሚሆነው የወባ በሽታ ስርጭት ያለው በ222 ወረዳዎች ውስጥ መሆኑን የጠቀሱት ዋና ዲሬክተሩ በተለይም ባለፉት ሶስት ወራት የተሰራው የመከላከል ጥረት ውጤት አስገኝተዋል ብለዋል። ከሶስት ወር ጀምሮ ነው። የብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ማዕከል የጤና ሚኒስቴር ነው። ሁሉም የጤና ሚኒስቴር ተጠሪ ተቋማት እና ባለድርሻ አካላት አንድ ላይ የመከላከል እና የመቆጣጠር ስራው ተጠናክሮ ይቀጥሏል። የወረዳ ብቻ ሳይሆን እስከ ቀበሌ ድረስ እቅድ በማውጣት ባለሙያ በማሰማራት የተለያዩ የመከላከል እና የቁጥጥር ስራዎች ህብረተሰቡን የማሳተፍ ስራ ርጭት የማካሄድ የቤቶች ርጭት ማለት ነው። የወባ ትንኝን ለመግደል ስራዎች የተሰሩ ናቸው። የየሳምንቱ በተለይ እነዚህ በጣም የወባ ጫና አለባቸው ነው ወባማ ወረዳዎች ላይ አሁን በተሰሩ ስራዎች ላይ የመቀነስ አዝማሚያ አለ። በሀገር አቀፍም ደረጃ የሰፊ ንቅናቄ ተደርጎ የተሰራ ስለሆነ በሶስት ወር ውስጥ አሁን ጥሩ መሻሻል አለ። ካለፉት ሰባት ዓመታት ጀምሮ የወባ ስርጭት በኢትዮጵያ እየጨመረ መምጣቱን የሚገልጸው የዩኤን ኦቻ ሪፖርት የስርጭት መጠኑ ሲታይም 50 በመቶ በኦሮሚያ፣ 17 በመቶ በአማራ፣ 9 በመቶ በደቡባዊ ምዕራብ እንደሆነ ይገልጻል። በሌሎችም ክልሎች እንደዚሁ የተለያየ መጠን ያለው ስርጭት እንደሚስተዋል ይጠቅሳል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተሩ ዶክተር መሳይ ኃይሉ ደግሞ የወባ በሽታ ስርጭት በብዛት የሚታየው በምዕራብና በሰሜን ምዕራብ የኢትዮጵያ አካባቢዎች እንደሆነ ገልጸዋል። ከያዝነው የመስከረም ወር ጀምሮ ለወባ ስርጭት የተመቸ ወቅት መሆኑን የጠቀሱት ዶክተር መሳይ በዚህ ምክንያት በሚመጡት ሶስት ወራት ችግሩ ሊባባስ ይችላል ብለዋል። ይህን ታሳቢ በማድረግም በሽታውን የመከላከል ሥራ ቀድሞ መጀመሩንና እስካሁን ከ19 ሚሊዮን በላይ አጎበር መሰራጨቱን ዶክተር መሳይ ኃይሉ አመልክተዋል። ሌሎች የመከላከል ሥራዎችም ተጠናክረው እንደሚቀጥሉ ተናግረዋል። እንደሚታወቀው ይሄ ወባ የሜጀር ትራንስሚሽን ወቅት ወይንም ወባ የወባ ህሙማን ቁጥር ለትንኝ መራባት ምቹ የአየር ጸባይ ስለሚኖር የሚሆንበት ወቅት መሆኑን ታሳቢ በማድረግ ቀድመን ስራዎችን ጀምረናል። በአሁኑ ጊዜ በሰሜን ምዕራብና በምዕራቡ ሀገራችን ክፍሎች ላይ ከፍተኛ ጫና ያለባቸው ወረዳዎች አሉ። ሁለት መቶ ሀያ ሁለት ወረዳዎች አካባቢ ናቸው። እነዚህ በጋምቤላ በቤንሻንጉል ጉሙዝ በአማራ ከፍል ትግራይ እና እንዲሁ ከፍል ምዕራብ ኦሮሚያ አካባቢ ናው ስርጭቱ ያለው እነዚህ አሁንም በጣም ለወባ ትንኝ መራባት ምቹ የሆነ የአየር ንብረት ያለባቸው አካባቢዎች ስለሆነ እነዚህ ሁለት ሶስት ወራት ደግሞ የመጨመር ሁኔታ የምኖርባቸው ወራቶች ስለሆኑ ከምን ጊዜው መበለጠ ሁኔታ ጠናክረን የምላሽ ስራ እያስተባበር ነው የምንገኘው። የዩኤን ኦቻ ሪፖርት የተለያዩ አጋር ድርጅቶች የኢትዮጵያ ጤና ሚኒስቴርን የወባ በሽታ መከላከል ጥረትን እንደሚደግፉ ገልጾ፣ በተለይም በአማራና በኦሮሚያ ክልሎች መንግስት በማይደርስባቸው አካባቢዎች አጋር ድርጅቶቹ የህክምና ቁሳቁስና መድኃኒቶችን እንደሚያሰራጩ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ወደ ሌሎች ዓለም አቀፋዊ ጉዳዮች ስንሻገር እስራኤል በኢራን ከሚደገፈው ሐማስ ጋር የምታካሄደው ጦርነት በሊባኖስ ወደሚገኘው ሂዝቦላና ወደ ኢራንም ሊስፋፋ እንደሚችል ፕሬዚደንት ጆ ባይደን ለወራት እስራኤልን ሲያስጠነቅቁ ቆይተዋል። እስራኤል በሊባኖስ ውስጥ ውጊያ በማድረግ ላይ መሆኗና ለቴህራን የሚሳይል ጥቃት ምላሽ እንደምትሰጥ መዛቷ ብዙዎቹ የሚሰጉበት ወቅት መምጣቱን የሚያሳይ ሆኗል። የቪኦኤ የዋይት ሀውስ ኃላፊ ፓትሴ ውድክስዋራ የግጭቱን የመስፋፋት አቅምና አሜሪካ በቀጥታ ወደ ግጭት መግባት አለመግባት የመቻለውን ሁኔታ የሚመለከተውን ዘገባ አሰናድታለች። እንግዲህ ወልዲ ያሰማናል። እስራኤል ትናንት ረቡዕ ቤሩትን ደብድባለች። ኢላማዋም ሄዝቦላ እንደሆነ አስታውቃለች። ማክሰኞ ዕለት ደግሞ የሶርያ መንግሥት ብዙሃን መገናኛ እንዳስታውቀው በደማስቆ ሦስት ሲቪሎች በእስራኤል ጥቃት ተገድለዋል። በሶርያ መዲና ተጨማሪ ጥቃቶች ትላንት ረቡዕም እንደተፈጸሙ ተነግረዋል። ማክሰኞ ዕለት ኢራን 180 የሚሆኑ ሚሳይሎችን ወደ እስራኤል አስወንጭፋለች። በጥቃቱ ሆድ አሻሮን በተሰኘች የእስራኤል ከተማ የሚገኝ አንድ ትምህርት ቤት ላይ ጉዳት ደርሷል ተብሏል። በዌስት ባንክ ደግሞ አንድ ሰው ተገድለዋል። ቴህራን ጥቃቱን የፈጸመችው እስራኤል የሄዝቦላ፣ የሐማስና የኢራን ወታደራዊ መሪዎች ላይ ግድያ መፈጸሟን ለመበቀል እንደሆነ አስታውቃለች። እስራኤል ለጥቃቱ ምላሽ ለመስጠት በዝግጅት ላይ ባለችበት በዚህ ወቅት ፕሬዚደንት ጆ ባይደን ትናንት ረቡዕ ከቡድን ሰባት አባላት ሀገራት መሪዎች ጋር ግጭቱን በተመለከተ ተወያይተዋል። ከእስራኤላውያኑ ጋር ምን እንደሚያደርጉ እንነጋገራለን፣ ነገር ግን ሰባታችንም ለጥቃቱ ተመጣጣኝ ምላሽ መሰጠት እንዳለበት ተስማምተናል። ባይደን እስራኤል የኢራንን የኒውክሌር ማመንጫ ስፍራዎች ለመምታት ካሰበች እንደማይደግፉ ተናግረዋል። እስራኤል በኢራን ከሚደገፈው ሐማስ ጋር የሚታካሄደው ጦርነት በሌባኖስ ወደሚገኘው ሄዝቦላ እና ወደ ኢራንም ሊስፋፋ እንደሚችል ፕሬዚደንት ጆ ባይደን ለረጅም ጊዜ እስራኤልን ሲያስጠነቅቁ ቆይተዋል። እስራኤል በሌባኖስ ውስጥ የምድር ጥቃት ከፍታ፣ በኢራንና በእርሷ የሚደገፉ ቡድኖች ባሉባቸው አገራት ላይ ጥቃት እንደምትፈጽም ዝታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነትንያሁ ይህን በዌስት ባንክ በሚገኙት ጁዲያ እና ሳማሪያ እንፈጽማለን። በጋዛ፣ በሊባኖስ፣ የመን፣ ሶሪያ እንፈጽማለን። በኢራንም እንዲሁ ጥላቶቻችን ባሉበት ቦታ ሁሉ እንዋጋችኋለን። ኢራን በበቀል የምትሰነዝረው ጥቃት በተለይም የአሜሪካንን ጥቅም በሚያስጠብቁ ስፍራዎች ላይ የሚፈጸም ከሆነ አሜሪካንን ወደ ጦርነቱ እንዳይዶል ዋሽንግተን ሥጋት ገብቷታል። ኤረን ዴቪድ ሚለር በካርነጊ የሰላም ተቋም ባልደረባ ናቸው። ይህ ማለት ለምሳሌ በሳውዲ አረቢያ የሚገኙ የነዳጅ አምራች ስፍራዎች ሊሆን ይችላል። በኢራቅና በሶሪያ የሚገኙ በኢራን የሚደገፉ ቡድኖችን በማስታጠቅ የአሜሪካ ኃይሎችን እንዲያጠቁ ማድረግ ሊሆን ይችላል። ይህም አሜሪካ ወደ ጦርነቱ እንድትገባ መንገድ የሚከፍት ይሆናል። ከኢራን ወደ እስራኤል የሚተኮሱ ሚሳይሎችን በማምከን አሜሪካ ተሳትፋለች። ባይደን በኢራን ላይ በቀጥታ ጥቃት እንዲፈጸም ያዙ እንደው እስካሁን ግልጽ አይደለም። ግልጽ የሆነው ነገር ግን አሜሪካ በጋዛ እና በሊባኖስ ተኩስ እንዲቆም ጥሪ ብታደርግም ግጭቱን ለማቆም ሳይሳካላት መቅረቱ ነው። ብራያን ከቱሊስ የመካከለኛው ምስራቅ ጥናት ተቋም ባልደረባ ናቸው። በመካከለኛው ምስራቅ ቁልፍ የሆኑ ተዋናያን አሁን በግጭት ላይ የሚሳተፉት ናቸው፦ እስራኤል በጋዛ የሚገኘው ሐማስና፣ በሊባኖስ የሚገኘው ሂዝቦላ ኢራንና፣ በየመን የሚገኙት የሁቲ አማጽያንና በቀጠናው ያሉት አጋሮቿ ናቸው። አሜሪካ በአብዛኛው ከዳር ሆና፣ ግን ደግሞ የከፋ ሁኔታ እንዳይፈጠር በመከላከል ላይ ነች። የኢራኑ መንፈሳዊ መሪ አሊ ሐመኔ በመካከለኛው ምስራቅ ለተፈጠረው ችግር አሜሪካንንና የአውሮፓ ሀገራትን ተጠያቂ አድርገዋል። እነርሱ ከቀጠናው ቢወጡ እነዚህ ግጭቶችና ጦርነቶች ሙሉ ለሙሉ እንደሚያከትሙ ጥርጣሬ የለኝም። ዋይት ሃውስ በሐሜኔ አስተያየት ላይ ምላሽ አልሰጠም፣ ነገር ግን ቴራን ላይ ተጨማሪ ማዕቀብ እንደሚጣል አስታውቋል። ፓትሲ ውዳኩስዋራ ከዋይት ሃውስ ላላካችው ዘገባ እንግዶልነኝ። ዋሽንግተን ዲሲ ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው በቀጥታ እየተከታተላችሁ የምትገኙት። ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ ስንመለስ አሜሪካኖች በጣም የተቀራረበ ፉክክር እንደሚደረግበት በሚጠበቀው የበልጉ የፕሬዚደንታዊ ውድድር ድምፅ ለመስጠት በዝግጅት ላይ ናቸው። እንደ አብዛኞቹ አሜሪካውያን የአፍሪካ ዲያስፖራ ማህበረሰብ አባላትም ሀገሪቱ ወደ የትኛው አቅጣጫ መሄድ እንዳለባት ለመወሰን ወሳኝ ምርጫ ይጠብቃቸዋል። ጄፍ ስኩዌርድ የትራምፕ እና የሀሪስ ደጋፊ የሆኑ ትውልድ አፍሪካውያንን አነጋግረው ያሰናደውን ዘገባ እናሰማችሁ። ሶስት ሀገር አቋራጭ ጭነት መኪኖችን የሚያስተዳድር አነስተኛ የጭነት መኪና ድርጅት ባለቤት የሆኑት ለባንስዩም ለረጅም ሰዓታት የሚሰሩ ታታሪ ሰው ናቸው። በሁለት ሺህ የአውሮፓውያኑ ዘመን በኢትዮጵያና በኤርትራ መካከል ከነበረው ጦርነት ለማምለጥ ነበረ ከቤተሰባቸው ጋር ወደ አሜሪካ የመጡት ሰዎች ሀገራቸውን ለቀው እንዲወጡ በማስገደዳቸው በወቅቱ ብዙ ቤተሰቦች ላይ ብዙ ችግር አስከትሏል። በርካታ ቤተሰቦች ወደ ዩናይትድ ስቴትስ መጥተዋል። ለባን ራሳቸውን እንደ ፋይናንስና ማህበራዊ ወግ አጥባቂ ይቆጥራሉ። የቀድሞው ፕሬዚደንት ዶናልድ ትራምፕ ቀንደኛ ደጋፊም ናቸው። ፕሬዚዳንት ትራምፕ በስልጣን ላይ በነበሩበት ጊዜ በጣም የሚገርም የንግድ ሁኔታ ነበረ። ገበያው ጥሩ ነበር። የሥራ እድሎችን መልካም ነበሩ። እናም ሰዎች ብሩህ ተስፋ ነበራቸው። የቃ ማጓጓዝ ንግዱ በከፍተኛው የነዳጅ ዋጋ ምክንያት ጫና እየቀመሰ ሲሆን ለዚህ ደግሞ ፕሬዚደንት ባይደንን ተጠያቂ አድርጋሉ። እሳቸው አሁን በሚያሳዝን ሁኔታ የጋዝ ዋጋ አምስት ዶላር ገደማ ነው። ናፍታ ደግሞ አምስት ነጥብ አምስት ዶላር አካባቢ እያንዣበበ ነው። ይህ በዚህ ንግድ ላይ ብዙ ጫና ያደርስበታል። አትራፊ አይደለም። ትራምፕ ስራው እንዴት ሊከናወን እንደሚገባ መንገድ አሳይተውናል። ነዳጅ ማውጣት፣ ማውጣት፣ ማውጣት፣ ከዚያም ተወዳዳሪ መሆን ነው። ሌሎች አስተሳሰቦችን ማሰሳ ያስፈልገንም። ፋትማታ ባሪን የመሰሉ ዲሞክራቶች በምርጫው ውስጥ ያሉትን አማራጮች በተለየ መንገድ ይመለከታሉ። ፋትማታ ከትውልድ ሀገራቸው ሴራሊዮን በ11 ዓመታቸው ነበረ ወደ ዩናይትድ ስቴትስ ሲመጡት የህግ ትምህርት ቤት ትምህርታቸውን ካጠናቀቁ በኋላ በጥብቅና ስራና በኢሚግሬሽን ህግ ሙያ ለመግፋት ሜሪላንድ ላይ መኖሪያቸውን አድርገዋል። የእኔ ህልም ማህበረሰባዊ ሥራ እየሰሩ ጥሩ ኑሮ ለመኖር የምችልበት አይነት ስራ እንዲኖረኝ ነበር። ፋትማታ ለሲቪል መብቶች፣ ለሴቶች መብትና ለስደተኞች ጥብቅ ተሟጋች ናቸው። በህዳሩ ምርጫ የካማላ ሐሪስ ደጋፊ ሆነዋል። ምክትል ፕሬዚዳንት ካማላ ሐሪስ ለህዝብ የቆሙ ሰው ናቸው ብዬ አስባለሁ። እዚህ ሀገር ውስጥ ያለውን መለያየት ለመቅረፍ አሁን ላይ የሚያስፈልጉን ሰው ናቸው። ትራምፕ ዳግም ፕሬዚደንት ሊሆኑ የሚችልበት አጋጣሚ ፋትማታን ያሳስባቸዋል። እፈራለሁ። የስደተኞች ፍርሃት እንደገና ይጀምራል። የጥቁርና ጠይም ሰዎች ፍርሃት እንደገና ያገረሻል። ከላይ ያለው ሰው የመራው ጉዳይ ከስር ላለው ሰው ሁሉ ምቾት የሚነሳ ከባድ ነገር ሊሆን ይችላል። ያለፈው አስተዳደር መርህ ለአሁኑ ጊዜ መመሪያ ከሆነ ሕጋዊ ሂደቱን የሚከተሉ ስደተኞች በሚሊዮን የሚቆጠሩ ሕጋዊ ፍቃድ የሌላቸው ስደተኞችን ከአሜሪካ ለማባረር በወጥነው የትራምፕ እቅድ ተጽዕኖ እንደሚደርስባቸው ይናገራሉ። አቶ ማታ በአሁኑ ሰዓት በአንድ የምግብ ባንክ ውስጥ የበጎ ፍቃድ አገልግሎት ይሰጣሉ። የኢኮኖሚ ጠቋሚዎች ጠንካራ ቢሆኑም በርካቶች አሁንም እየታገሉ መሆናቸውን ይናገራሉ። አመላካች ቁጥሮቹ ጥሩ ቢመስሉም፣ ነገር ግን ያልደረሳቸው ሰዎች አሉ። በየሰዓቱ ስለሚከፈላቸው ደሞዝተኞች፣ በአንድ ቤት ውስጥ ስለሚኖሩ ሁላምፕን ከመረጣችሁ ከላይ ያሉት ዜሮ ነጥብ አንድ በመቶውን የሚሸፍኑት ሰዎች ሁሉም ገንዘብ በእጃቸው አስገብተው የቀረነው በኑሮ ትግል ውስጥ መቆየታችን ነው። ሀገሪቱም በዚህ ሁኔታ አልተገነባችም። አሜሪካ አሜሪካ የሆነችው ሰማያዊ ኮሌታ ለባሾች ወይም ደግሞ የሰራተኛው መደብ በዚች ሀገር ውስጥ በሰራው ስራ ነው። ያ ነው አሜሪካን የገነባት። ሁለቱ የተለያዩ አሜሪካን የተመለከቱ ራዕዮች ናቸው። ለመጻኢው ዘመን የቀረቡ ሁለት የተለያዩ ምርጫዎች ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። ቀጣዩ መሰናዳችን ንግድና ምጣኔ ሀብት ነው። ቀደም ብሎ በመጽሔቱ ክፍለ ጊዜ ዘገባ የቀረበበት በኢትዮጵያ ምጣኔ ሀብታዊ ይዞታ፣ የዋጋ ግሽበት፣ ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች ዕዳ ጨምሮ በተለያዩ ጉዳዮች ላይ ከገንዘብ ሚኒስትሩ ድኤታ ዶክተር ኢዮብ ተካልኝ ጋር የተደረገው ዘለግ ያለ ቃለ ምልልስ የሚደመጥበት ነው። ዶክተር ኢዮብን ያነጋግራቸው አስመሟየ ነው። ወደ ዝግጅቱ እንሻገር። የኢትዮጵያ የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካሊ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑልን በአሜሪካ ድምፅ አድማጮቻችን ስም እናመሰግናለን። በመጀመሪያ አጠቃላይ ሀሳቦችን ከማንሳታችን በፊት በቅርቡ ዓለም አቀፉ የገንዘብ ተቋም ያወጣው መግለጫ ነበረ። በተለየ ባለፉት ሁለት ወራት በኢትዮጵያ የተደረጉ የኢኮኖሚ የፖሊሲ ማሻሻያዎችን ትግበራን አስመልክቶ ባወጣው ሪፖርት ሀሳብ ላይ ብነሳ፣ ተቋሙ ባወጣው መግለጫ ላይ የእርሱ ሀሳብ ምንድን ነው? ጥሩ አመሰግናለሁ አስማማው። በቅርብ የተደረገው ማሻሻያ በተመለከተ የዓለም አቀፉ የፋይናንስ ተቋም ልኡክ እዚህ ኢትዮጵያ ቆይቶ ነው የተመለሰው። የመጡበት አንዱ ምክንያት ያው እንደምታውቀው ሶስት ነጥብ አራት ቢሊዮን የአሜሪካን ዶላር የሚያክል ድጋፍ ያለው ከአይኤምኤፍ ብቻ፣ ያው ሌሎቹ ስንጨምር ከፍተኛ ድጋፍ ነው ያለው ፕሮግራም ቀርጸው እኛን ሪፎርም እያገዙ ነው። ይሄ ሪፎርም ምን ላይ እንዳለ ለማየት ነው ይሄኛው ልኡክ መቶ የነበረው ከሪፖርታቸው እንዳየኸው በጣም በጣም በሚገርም ሁኔታ የተሳካ የሪፎርም ጅማሮ እንዳለ ነው ልኩ አረጋግጦ የሄደው። ከዛ በኋላ ኢንፋክት ከትላንት ወዲያ ከአጠቃላይ የልማት አጋሮች ጋር እዚሁ አዲስ አበባ በገንዘብ ሚኒስቴር አዳራሽ ሰፊ ውይይት ነበረን። ብዙዎቹ የልማት አጋሮች ከጠበቁት በተለየ መልኩ በጣም በጥብቅ ዲሲፕሊን በማክሮ ቲሙ በመንግስት ከፍተኛ አመራር እየተመራ ያለው የኢኮኖሚ ማሻሻያ በሚያበረታታ በሚያመረቃ ጅማሮ ላይ እንዳለ ነው፣ ዎቹ እያነሱ ያሉት። እኛም እስካሁን ባለው ሂደት በጣም ደስተኛ ነን። እንግዲህ ይህንን ሪፎርም የበለጠ በማስፋት ከሪፎርም የሚጠብቀውን ያደገ ኤክስፖርት ያደገ ኢንቨስትመንት፣ ከፍ ያለ አጠቃላይ ኢኮኖሚውን ያነቀውን ነገር በማፍታታት በአምራች ዘርፉም ከፍተኛ የሆነ ዘርፎች ላይ ከፍተኛ ውጤት ማየት መቻል አለብን። ቀጥሎ የመጣው ነገር እሱ ነው። እዚህ ላይ አተኩረን የምንሰራ ነው የሚሆነው። እንደ መነሻ ይሄንን ካነሳን ዶክተር ዮ ቀጥታ የመጀመሪያ ይሄ የሪፎርም ሀሳብ በመንግስት በእናንተ በኩል ይፋ ሲደረግ ያነጋገርናቸው ባለሙያዎች እየሰጡን ሀሳብን በቀጥተኛው ጥያቄ ላንሳው የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋም ሆነ ከሌሎች ዓለም አቀፍ ተቋማት ጋር በተያያዘ አሁን ተግባራዊ ማድረግ ጀምሮ ያለው ያለውን የኢኮኖሚ ሪፎርም ተግባራዊ ሲያደርግ በተለይ የዶላርን የምንዛሬ ተመን በገቢያ እንዲወሰን ሲያደርግ እሱን ጨምሮ ሌሎችም ቀደም ሲል ሲተገብራቸው የነበሩ ኢኮኖሚያዊ ማሻሻያዎች፣ የፖሊሲ እርምጃዎች ልክ ከዚህ በፊት ሌሎች ሀገራት እንደሆኑት ሁሉ በእነዚህ የዓለም አቀፍ ተቋማት አስገዳጅነት የተደረገና የኢትዮጵያ ኢኮኖሚ በአስቸጋሪ ሁኔታ ውስጥ ስለነበረ የተፈጠረ ነው የሚል ሀሳብ ባለሙያዎች አንስተዋል። በእርግጥ ዓለም አቀፍ ተቋማት ስላስገደዷችሁ ነው ወደዚህ የኢኮኖሚ ሪፎርም የገባችሁ? ስማው፣ የኢትዮጵያ ኢኮኖሚ በምን ሁኔታ እንደነበረ የዛሬ ስድስት ዓመት አካባቢ የነበረውን ከለውጥ ፊት የነበረው ሁኔታ ማየት ነው። በእርግጥም በጣም አስቸጋሪ ሁኔታ ውስጥ የነበረ ኢኮኖሚ ነው። ባዶ ካዝና የተረከበ አመራር ነው ያለው ሰው። የዚህ ሪፎርም እሳቤ የዛሬ ስድስት ዓመት ነው የጀምረው። የመጀመሪያውን የሀገር በቀል ኢኮኖሚ ማሻሻያ ተመልሶ ብታይ ስለ ማክሮስታቢሊቲ፣ ስለ ዘርፍ ማሻሻያዎች፣ ስለ መዋቅራዊ ማሻሻያዎች ነው የሚያነሳው። ይህን ሰነድ ተመልሶ ማየት ይቻላል። አስቀድመን ያኔ የሀገር በቀል ኢኮኖሚ ማሻሻያ ሲዘጋጅ ጀምሮ ሲታሰብ የነበረ ሪፎርም ነው፣ ግን ሁሉም ሪፎርም የራሱ ጊዜ አለው። ለምሳሌ አሁን መጨረሻ ላይ ያደረግነው የውጭ ምንዛሪ ማሻሻያ ከመደረጉ አንድ ዓመት በፊት በደንብ አስበንበት ነው። የገንዘብ ፖሊሲው ላይ ጠበቅ ያለ ማሻሻያ የተደረገው በዚህ ምክንያት ነው። አጠቃላይ የዋጋ ግሽበቱ እንዳየኸው የተረጋጋ የሆነው ነው። ይሄ የፖሊሲ አጀንዳ የታሰበበት፣ ለረጅም ጊዜ ሲሰራበት የቆየ በመንግስት እውን የተደረገ አጀንዳ መሆኑን ቲንክ ጠበቅ አድርጌ ለነሳለ ይፈልጋለሁ። ጊዜውን በተመለከተ ግን አንድ የምንስተው ነገር ጊዜው በጣም የዘገየ ነው። ትክክለኛው ጊዜ ምናልባትም የዛሬ ሰላሳ ዓመት ነው የነበረው። ይሄ ማሻሻያ አስማማው ለአስርት ዓመታት የቆየ የኢኮኖሚ ዲስቶርሽን ነው ያስተካከለው። ከዚህ በፊት የነበሩ መንግስታት ሲፈሩ ሲያነሱ ሲጥሉት የነበረው ሀሳብ ነው የነበረው። መንግስት አሁን የሪፎርሙን አስፈላጊነት በደንብ አስቦ ነገር ግን ጊዜ አስቀምጦ አስቀድሞ እያንዳንዱን የሪፎርም ብሎክ ጨርሶ በራሱ ጊዜ ያደረገው ማሻሻያው ለዚህ የተሳካው በነገራችን ላይ በጣም የታሰበበት በደንብ ዝግጅት የተደረገበት ሪፎርም ስለሆነ ነው። ለብዙዎቹ እስኪገርም ድረስ እንግዲህ በቅርብ ባሉ የማክሮ ማሻሻያዎች በዚህ ደረጃ ኦፍኮርስ፣ ገና እኛ ያስቀመጥነው ጊዜ ገና ነው። የሚቀጥሉት ወራት ብዙ ስራ መስራት አለብን። ግን እንዲህ አይነት ጠንካራ ጅማሮ ያለው ማሻሻያ መጥቀስ የምትችል አይመስለኝም። የብዙዎቹ ልምምድ እንደተሳካ ስላልነበረ ይሄ የሆነው ምናልባት ጊዜው በአሁን የሪፎርሙን በእነዚህ ሁለት ወራት ጊዜ ውስጥ ስኬታማ ነው ብለን ለመደምደም የሚያስችል ጊዜ ላይ ነው ያለ። ነው ጅማሮ ጥሩ ነው ያልኩ ለዚህ ነው በጥንቃቄ ያልኩ ጅማሮ ምንም ጥያቄ የለውም። አንድ አመራር ወዳጄ ያለሆነ አናሎጂ ልንገርህ በጣም በጣም ስለወደድኩት እንደ አሮፕላን በረራ ነው ብሎታል። አሁን አሮፕላኑ እንደተነሳ አረጋግጠናል፣ ቴኮፍ አድርጓል። ከዛ በሮ ሂዶ ላንድ ማድረግ አለበት። የማያከራከረው ነገር ቴኮፉ በጣም በጣም ጥሩ ነው የነበረው አየሩ ላይ ያሉ የሚያንገጫግጭ ነገር ሊፈጠር ይችላል። እዚህም በደንብ ያስበንበታል። ይህንን በስርዓት ከመራ ነው በጣም በጣም የተሳካ ላንዲንግ እንደሚሆን ግን ተስፋ ማድረግ ይቻላል። ግን ጅማሮ ላይ በማያወላዳ መልኩ በጣም በጣም ጥሩ ነው። የውጭ ምንዛሬ የምታያቁ አሁን የብላክ ማርኬቱ እና የፎርማል ማርኬቱ ልዩነት ኦልሞስት ኮላፕስ አድርጓል። የኤክስፖርት ምላሽ ሐዋላ ምላሽ በጣም ማያበረታታ ነው። ዝርዝር ቁጥሮን እናነሳ እንችላለን ግን እሱም በተመለከተ ኋላ ላይ ማነሰው አለ። ግን አሁን ያነሱልኝን በተለይ ለአድማጩ ግልጽ ለማድረግ እርስዎ ታስቦበት የደረገ ነው ብሎኛል። ነገር ግን በመሀል የብርን የመግዣ ዋጋ በተመለከተ እና የዶላርን የምንዛሬ ተመን በተመለከተ የኢትዮጵያ መንግስት ውሳኔ ላይ ይወጡ የነበረው እናንተ ከዓለም አቀፍ የገንዘብ ተቋማት ጋር ድርድሮች ስታደርጉ የወጡ በነበሩ መረጃዎች መሰረት ኢትዮጵያ የዶላርን የምንዛሬ ተመን በገቢያ አልተወሰነ የሚሉ ሀሳቦች በተነሱ ጊዜ ሁሉ በፍጹም ይህን የማድረግ ሀሳቡም የለንም፣ የብርን የመግዛት አቅም በዚህ ደረጃ የማዳከም ሀሳቡ የለንም። እንደውም አንዳንዶቹ የብርን የመግዛት አቅም በመጠኑ የማዳከም እንጂ በገቢያ እንዲወሰኝ የማድረግ አይደለም የሚል ምላሽ በእናንተም ከፍተኛ አመራሮች በኩል በብሔራዊ ባንክ ገዥውን ጨምሮ ሲሰጡ ነበረ ድንገት ግን ብርን የመግዛት አቅም በዚህ ደረጃ በጣም የሚያዳክም እና የዶላርን የምንዛሬ መጠን በገበያ እንዲወሰን የሚያደርግ ውሳኔ ድንገት ተግባራዊ ተደረገ ስለዚህ የነገር እርስ ከገለጹልኝ ታስቡበት ከተደረገው ነው የሚለው ይልቅ አስገዳጅ ነው የሚለውን ሀሳብ የሚያጠናከር አይደለም ጭራሽ ተባባው ተመልሰህ ያልናቸው ነገሮች ደጋግመን ዲቫሉዌሽን ብዙ ጊዜ ገበያ ላይ ይነሳ የነበረው መንግስት ዲቫሉዌት ሊያደርግ ነው ይሄ ማለት ምንድን ነው? በተወሰነ መጠን የብርን የመግዛት ጥቅም ማዳከም ማለት ነው። እንዲህ አይነት ሀሳብ በጭራሽ የለንም። ሰንሰብል የሆነ ትርጉም የሚሰጥ የማክሮ ማሻሻያ ሁል ጊዜም እኔ ራሴ ፐርሰናሊ የዚህ የዲቫሉሽን አጀንዳ ሲነሳ በማህበራዊ ሚዲያ ያነሳሁትን አስታውሳለሁ። ዲቫሉሽን የሚባል አጀንዳ የለንም እኛ ሰንሰብል የሆነ ትርጉም ያለው የማክሮ ማሻሻያ ነው ማድረግ የምንፈልገው ብለን ነበር ያለው። ግን ይሄ አጀንዳ በጣም በጥብቅ ዲሲፕሊን ስለተመራ እንዳልከው ኢቨን ትልልቅ የዜና አውታሮች ፕሮባብሊ የእናንተንም ጨምሮ ወዴት እየሄድ እንዳለ በደንብ እየገመቱ አይመስለኝም። በዚህ ምክንያት ዜናው እንደ ብሬኪንግ ኒውስ ሆኖ መቷል። ይሄ ደግሞ ትልቅ ስኬት ነው፣ የተመራበትን ዲሲፕሊን ነው የሚያሳይ። ግን ይሄን እንዳልኩ ባለፉት ሁለት ሶስት ዓመታት ኢንፋክት ዝግጅት በሰፊው ሲደረግ ነው የነበረው በጣም በጥብቅ ዲሲፕሊን በክብር ጠቅላይ ሚኒስትሩ በተመራው የማክሮቲም ሲደረግ ነበር የገንዘብ ፖሊሲውን በጣም ማጥበቅ ለምን አስፈለገ እንደዛ ካልሆነ ከዛሬ ዓመት በፊት የገንዘብ ፖሊሲው ጠበቅ ካላለ የፊስካል ፖሊሲ ተሳውስ አለ እና ያወጅነው በጀት በጣም በጣም ኮንሰርቫቲቭ በጀት ነው የነበረው ለምን ኢኮኖሚውን ማረጋጋት ስለነበረብን አጠቃላይ የውጭውን ዛሬ ማሻሻያ በፊስካል በኩል እና በገንዘብ ፖሊሲ በኩል ካልተደገፈ በስተቀር እንደማይሳካ ስለሚታወቅ ይህንን አስበን ጊዜ አስቀምጠን አስቀድመን የሰራናቸው ስራዎች ናቸው። በደንብ በደንብ ላረጋግጥ ለአረጋግጥ ለምፈልገው የሚያኮራ ስራ ነው የተሰራ ን ይሄ ታሪክም የሚያነሳው ነው የሚሆነው። ይሄ ኤክሰፕሽናል የሆነ የክብር ጠቅላይ ሚኒስትሩ አመራር ነገሮችን ሰከንድ ብሎ ከግራ ቀኝ አይቶ በራሳችን ጊዜ በራሳችን ሁኔታ እንድንወስን መደረጉ የውጤቱ አይ ቲንክ ቁልፍ ማስረጃ ነው ብዬ ነው ማነሳው። አሁን እርስዎ እንዳነሱልኝ የኢትዮጵያ የኢኮኖሚ ሁኔታም እነዚህ ማሻሻያዎች ተግባራዊ ለማድረግ በሚያስችል ሁኔታ ላይ ነው ኢትዮጵያ የምትገኝ። ከፍተኛ የሆነ የውጭ ምንዛሬ ጥረት ያለበት ኢኮኖሚ በተለያዩ መልኮች የሚፈተንበት ነው እና በእርግጥ ጊዜውም አሁን አይደለም የሚልም የኢትዮጵያ ኢኮኖሚ ይህንን ለመተግበር እነዚህ ለመተግበር የሚያስችል ቁመና ላይ አይደለም የሚልም በባለሙያዎች ይነሳ ነበር። በእናንተ በኩል በዚህ ደረጃን የገመገማችሁት ከአይኤምኤፍ ጋር ባደረጋችኋቸው ድርድሮች ላይ ሳሁን እርስዎ እንዳነሱልኝ የእናንተ ያቀረባችኋቸውን ሀሳቦች በመቀበል ነው ወይስ የቀረቡላችሁ ቅድመ ሁኔታዎች የሉም ወይ? አዎ ይኸውልህ ውጭ ምንዛሬ በገበያ መወሰን አዲስ የፖሊሲ ሀሳብ አይደለም። ይሄ ዋጋ ልክ ሳይሆን ሲቀር የሚያመጣ ዲስቶርሽን አለ ነገራችን ላይ በሁለት ገበያ ሲካሄድ የነበረ ውጭ ምንዛሪ እኮ የፈጠሩ ዲስቶርሽን በዋነኛነት የኢትዮጵያን ኢኮኖሚ እየጎዳ ነው የነበረው። ድሃውን ነው ሲጎዳ የነበረው እንጂ አክሰስ ያላቸው ሰዎች በተሻለ ሁኔታ በረከሰ ዋጋ የውጭ ምንዛሪ ሲያገኙ፣ ሌላው ሰው ደግሞ ይህንን እድል ሳያገኝ የቆየበት ሁኔታ በዚህ ምክንያት የገቢ እቃዎች ላይ ከፍተኛ የዋጋ ጫና አላስፈላጊ ጫና ነበር መሰለኝ፣ የነበረው የመኪናን አንድ ምሳሌ ይህን ጥራት ሰላየ ነውን ላስረዳ። አንድ መኪና ኢምፖርት የሚያደርግ ሰው በጣም የሚገርምህ ዶላርን እስከ መቶ ሰባ መቶ ሰባን ብር አካባቢ ከፍሎ ነው የሚገዛው መቶ ሀያ እንደዚህ ይከፍላል ብላክ ማርኬት ላይ። ከዛ ደግሞ ለባንከሩ የሚሰጥ ጉቦ አለ፣ ለኤክስፖርተሩ የሚከፍሉ ሌላ እንትን አለ። ይሄ ከኢምፖርተሮች ጋር በተደረገ ውይይት የተሰራ ጥናት እንዴት እጅግ ከፍተኛ እንደነበረ ጫናው ኢኮኖሚ ላይ የሚያሳይ ነው። ዲስቶርሽን ጠቃሚ እንዳልሆነ እና መስታከል እንዳለበት ምንም ብጅታ ያለውም እንዳልኩ፣ በአንደኛው ማሻሻ አስቀድመን ማክሮ ሪፎርም ማድረግ ማድረግ አለበት። ይህንን ያነሳሁን የፎሬክስ ሪጅሙን ጨምሮ ያነሳነውም ይሄ መደረግ ያለበት ጉዳይ ስለሆነ ነው። ከአይምኤፍ ጋር ያላግባባን ጉዳይ ምንድን ነው፣ መቼና እንዴት ይሆናል፣ የትኛው ፖሊሲ ቀርመ በሚለው ነው። የዛሬ አምስት ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ያነሱ ነበር። የአይኤምኤፍ ሰዎች ግን አይደለም፣ እኛ የምንሰራው ቤት ስራ አለን። በአቅርቦት ረገድ ብዙ ስራ ይቀርባል፣ እሱን እንስራ፣ ግብርናው ሪስፖንድ እንዲያደርግ። እንዳልኩ፣ በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይኤምኤፍ ፕሮግራም ጀምሮ አቋርጠዋል። እኛ ግን ከአይኤምኤፍ ጋር ውይይት ስናደርግም ይህን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም፣ ፕሮግራም የለንም። ኢንፋክት ውይይትም አልነበረንም። በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁመዋል። ይሄ ግን መንግስት ኦን ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመና ያስቀምና ስለነበረች በዚህ ምክንያት ነው የተሰራው። አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ ሰላሳ ዓመት ነበር፣ ግን ቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው። በዚህ ምክንያት ነው ዛሬ ያደረግነው። ግን ዝግጅት ያስፈልግ ስለነበረ ለምሳሌ ይሄ ሪፎርም ድሃው ላይ ጉዳት ሊያመጣ ይችላል ይሄ እንዳይሆን የሴፍቲኔቱ እንዴት መደገፍ የምንችለው ወይ ደግሞ ማሻሻ ምን ይነት ማድረግ እንችላለን። ኢቨን ዘይት እኮ ከወራት በፊት ነው ገዝተን ያስገባ ነው። እንዴት ድንገት ሊሆን ይችላል? ምክንያቱም አቅርቦት ችግር እንዳይመጣ ምናልባት ቢመጣ በመንግስት ና ድርጅቶች በኩል እንቀር ነው። ማለት አስቀድሞ ከወራት በፊት ነው የታዘዘው፣ እና ጊዜው ትክክለኛ ነው ለማለት ነው። እነሱ ላይ ነው ጥያቄዎች የሚነሱት። መጀመሪያም ተግባሮች ይደረግ ባለፉት ሁለት ወራት መጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ነገር ግን ባለፉት ጊዜያቶች ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባል ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? አስማማው ነው። ለቀደመው ዝግጅት በእጅጉ እናመሰግናለን። በነገራችን ላይ አስማማው ተጨማሪ ጥያቄዎችን ያካተተበት ሙሉ ቃለ ምልልስ በዌብሳይታችን ላይ ስለሚቀመጥ በዚያ ሄዳችሁ እንድታዳምጡ አስቀድሜ ጋብዛለሁ። የአሜሪካ ድምፅ ነው እየተከታተላችሁ የምትገኙት በ22 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍ መሰናዱ ነው። በነገራችን ላይ በዝግጅቶቻችን ላይ አስተያየት ለመስጠት ጥቆማ ለእኛ ለማቀበል የምትሹ ብትኖሩ፣ ለእሱ የሚያገለግላችሁ አንድ አጭር መልእክት አለ። እሱን ሰምተን እንመለሳለን።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማድረስ ችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን፣ ለምሽቱ የያዝነው ስርጭት እየተገባደደ ነው። ዝግጅታችንን ከማጠናቀቃችን በፊት የዕለቱን አብይ ርዕስ ጉዳይ በወፍ በረር ለመቃኘት ያክል ባለፈው ሰኞ ባህር ዳር ከተማ ውስጥ ለእስር ተዳርገው እንደነበረ የተጠቀሱት የተቃዋሚው የአማራ ብሔራዊ ንቅናቄ አባል እንዲሁም ደግሞ የሕዝብ ተወካዩ ዘመነ ኃይሉ ዛሬ መስከረም 23 ቀን 2017 ዓ ም መፈታታቸው ተነግረዋል። አቶ ዘመነ በከተማው ከሚገኙ ፖሊስ ጣቢያዎች በአንዱ ከ40 ሰዎች ጋር ታስረው መቆየታቸውን ገልጸው ከእነዚህ ውስጥ አብዛኞቹ አሁንም በፖሊስ ቁጥጥር ስር መሆናቸውን አመልክተዋል። በዚህ ጉዳይ ላይ ቀደም ብለን ዘገባ አሰምተናችኋል። ከኢትዮጵያን ከሚመለከቱ ዘገባዎች ወጣ ስንል ደግሞ እስራኤልና ኢራን ግጭት መባባሱን ተከትለው አሜሪካን በቀጥታ እንዳያስገባ ስጋት ስለመጫሩም የሚናገሩ ዘገባዎችን አሰምተናችኋል ይሆናል በኦፊሴላዊ ዌብሳይቶች ላይ እናስቀምጣችኋለን። በዚያ ሄዳችሁ ለማዳመጥ እንድትችሉ እንጋ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ከቴክኒሽናችን ብርሃን ኃይሉ ጋር በመሆን ሰናበታችኋለሁ። መልካም ምሽት ይሁንላችሁ። የነገውን ይበለን።